ተቀምጠው የሰቀሉትን ቆሞ ማውረድ የሚቸግርበት ጊዜ እንዳይመጣ ሁሉም ሊጠነቀቅ ይገባል ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሰሞኑ የአገሪቱ ሁኔታ ላይ ዛሬ ለፓርላማው ማብራሪያ በሰጡበት ወቅት አሳስበዋል። በኢትዮጵያ አንድነት ላይ የሚመጡ ኃይሎችን ብረት ይዘን እንዋጋቸዋለን ብለዋል ጠቅላይ ሚኒስትሩ። እስክንድር ፍሬው ዝርዝሩን ይዟል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አመታዊ የስራ አፈጻጸም ሪፖርታቸውን ያቀረቡበት ወቅት በከፍተኛ የሲቪልና ወታደራዊ መሪዎች ላይ ግድያ ከተፈጸመበት ሰሞን ጋር ተገጣጥሟል። እናም ከአንድ አመቱ አጠቃላይ ስዕል ይልቅ ይህ ሰሞንኛ ድርጊት ይበልጥ ትኩረት ስቦ ታይቷል። በዚሁ ርዕስ ላይም ሰፋ ያለ ማብራሪያ ሰጥተዋል። በባህር ዳር የተፈጸመውንና የክልሉን ፕሬዝዳንት ጨምሮ በርካቶች የተገደሉበትን ጥቃት መፈንቅለ መንግስት ሊባል እንደማይችል የሚገልጹ ሰዎችን ሞግተዋል። በዚሁ ማብራሪያ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ወይም የኢፌዴሪ መንግስት የፌዴራልና የክልል መንግስታትን በጥምረት የሚያካትት እንደሆነ ነው ያብራሩት። እሳቸው እንዳሉት በየትኛውም ደረጃ ጥቃት ከተፈጸመ የኢፌዴሪ መንግስት ተጠቅቷል ማለት ነው። በህገ መንግስቱ አንቀጽ 93 ላይ ከተደነገገው ውጭ ስልጣን ለመያዝ መሞከርም ይህ ህገ መንግስታዊ ነው ብለዋል። ሰው አመራር ገድሎ ሲያበቃ፣ አመራር አግቶ ሲያበቃ መግደልም ማገትም ሳያስ አራት አምስት ተቋማት ለመቆጣጠር ሙከራ አድርጎ ሲያበጣ በድፍረት ወንድሞቹን ከጨፈጨፈ በኋላ ለሚዲያ ተቋማት ለህዝቡ አሳውቁ እርምጃ ወስደናል ብሎ ሚዲያውን በእጁ እንዳደረገ የሚያስብ አካል የመፈንቅለ መንግስት አትበሉት። እንዴት በክልል የመፈንቅለ መንግስት ይባላል? የሚሉ ሰዎች አሉ። እንግዲህ እዚህ ጋር የተከበረው ምክር ቤት እንዲገነዘብ የምፈልገው ይሄን መፈንቅለ መንግስት ያቀዱ ያዘጋጁ የጻፉ ሰዎች እቅዳቸውን አልሰጡንም። የእነሱ የዳቦ ስም እኛ አናቀውም። አይደለም ሳይሆን ማለት ያለባቸው ያቀድነው ነው እኮ እንደዚህ ነበር ብለው ይንገሩ። የሸረቡት ጉዳይ ምን እንደሆነ እኛ አናቅም። እኛ የምናቀው ይህ ህገ መንግስታዊ ድርጊት መፈጸሙ። መፈንቅለ መንግስትን ኬት አመጣችሁት ያላቸው እንደሆነ 1953 ግርማሜና መንግስቱ ከወርቅ ነጋ አሁን ያደረጉትን ህገ መንግስት ስናይ የአንድ ጄኔራል ጦር የሆኑ ሰዎች አገተ፣ የሆኑ ሰዎች ገደለ፣ በሚዲያ ተናገረ። ሌላው ጦር መታውና ተበተነ፣ ከሸፈ። የአምሳ ሶስቱ መፈንቅለ መንግስት ንጉሠ ነገሥቱ አለም የገደለው፣ ከዛ በታች ያሉ አመራሮች ነው የገደለው። የመፈንቅለ መንግስት ሙከራ ተብሏል። የነፋንተ በላይ ሰማንያ አንዱ መፈንቅለ መንግስት የተወሰነ ኃይል የተወሰነ ሰው አገተ፣ የተወሰነ ሰው ገደለ። ለመፈንቀል መሞከሩን አንዳንድ ተቋም በመያዝ ማሳየት ሞከረ። ሌላው ኃይል ቀለበሰው፣ መፈንቅለ መንግስት ከሸፋል። የአሁኑ መፈንቅለ መንግስት ሶስት ቦታ ቢያንስ እስካሁን ያወቅ ነው። በቤኒሻንጉል ከፍተኛ ኃይል አስገብቷል፣ ጅምጅም የሚባል ፓርክ አካባቢ። በባህር ዳር እያደረገውን አድርጓል። በአዲስ አበባ እያደረገውን አድርጓል። ያልተደረጉት ስላልሞቱ ህገ መንግስት አትበሉት። እነሱ ከሞት በኋላ ነው ህገ መንግስት የሚባለው ብሎ ሊያሞኙ የሚፈልጉ ሰዎች አሁን ከቤንሻንጉል ከያዝናቸው ሰዎች የገዳይ ስልጠና የወሰዱ አሰሲኔት የሚያደርጉ ሰዎች፣ በኦሮሚያ የተመለመሉት አሰሲኔት የሚያደርጉ ገዳዮች። በነገራችሁ ላይ በዚህ መፈንቅለ መንግስት የተሳተፉ ሰዎች ቁጥራቸው ቀላል ያልሆነ፣ ከጥቂት ወራት በፊት ቤተ መንግስት ከመጡ ወታደሮች አብዛኛዎች ተሳትፈውበታል። መከላከያ ገምግሞ አስሮ እነዚህ ወጣቶች ናቸው ይማራሉ ብሎ የሸኛቸውን ተጠቅመውበታል። ግን ይነግሩናል፣ መፈንቅለ መንግስት አይደለም ብሎ ይነግሩናል። ሰሞኑን የተሞከረው መፈንቅለ መንግስት ባለፈው መጋቢት በተጀመረው የለውጥ ሂደት ላይ እየተቃጡ የቆዩት የተለያዩ ጥቃቶች ተከታይ መሆኑንም ነው ጠቅላይ ሚኒስትሩ ያብራሩት። ባለፈው አንድ አመት ብዙ አስከፊ ሙከራዎች ተደርገውብናል። የማይታወቁትን አልነግራችሁም፣ የሚታወቁትን ብቻ እነግራችኋለሁ። ሰኔ 16 ለውጥ አምጥተን ሁለት ወር እንኳን ብዛን ሳናልፍ ለማቀጨጭ በአደባባይ የምታውቁት ሙከራ ተደረገ። እሱን በትክክል ወንጀለኞች ለይተን ለሕግ አቅርበን ሳንጨርስ ሁለት ወር ባልሞላ ጊዜ ውስጥ በሶማሌ ክልል የኢትዮጵያን አንድነት የሚፈታተን እጅግ የተደራጀ የሰለጠነ ገንዘብ ትጥቅ ያለው በሺዎች የሚቆጠር ኃይል በፖለቲካና በወታደራዊ የተመራ ኢትዮጵያውያንነት ላይ አደጋ የሚያስከትል ችግር ገጠመን። ቤተ ቤተክርስቲያን ያቃጠረ ብዙ ወጣቶች ያረገፈ ብዙ ችግር ያመጣ እርሱን ተሻግረን ሙሉ በሙሉ ሳንጨርስ የተደራጀ ወታደር ቤተ መንግስት ድረስ መጣ። ያ የተደራጀ ወታደርን በምታኩት መንገድ መልሰን ሁለት ወራት ሳይሞላን በምዕራብ ኢትዮጵያ በሶስት ጦር መንግስት ሆናለሁ የሚል ኃይል ተፈጠረ። በሶስት ጦር ውስጥ መንግስት ሆናለሁ ብሎ ምዕራብ ኢትዮጵያን የሚያተራምስ ኃይል ተፈጠረ። ይህንንም ኃይል አጽድተን ምዕራብ ኢትዮጵያ በሶስት ወር ሳይሆን በምርጫ ብቻ መንግስት የሚፈጠርባት ሀገር ናት ብለን ጠቅለን ሳንጨርስ ከቦታ ቦታ ዜጎቻችንን እንደ በግ እየገፉ የሚያፈናቅሉ ኃይል ተፈጠሩ። ህፃናትን፣ ሴቶችን አፈናቃዮች ብለው ዘፈኑብን። እኛ ከመጣን የተፈናቀለውን ብቻ ሳይሆን ሳልመጣ የተፈናቀለውን በሙሉ ስንመልስ ግን በግድ መልሳችኋል። መፈናቀሉን በመጨረስ ሂደት ላይ እንዳለን ሲያውቁ፣ ጥቂቶች አውቀው ኮንሸስሊ ብዙዎች ግን ሳይገባቸው በሁለት እግሯ መቆም ያልቻለችን ሀገር የደሞዝ ጭማሪ በሚል ሰበብ አንዴ ጤና፣ አንዴ ትምህርት፣ አንዴ መምህር እያሉ ተደራጁበት። ፖለቲካ ነው። ኢትዮጵያ ደሞዝ የምትጠየቅበት ጊዜ አልነበረም። ጥቂቶች ኮንሸስሊ ገብቷቸው ብዙዎች ግን ሳይገባቸው ከእነሱም ጋር ውይይት አድርገን ተረጋጉ፣ ጊዜው አይደለም፣ አሁን የምትሰጡበት እንጂ የምትቀበሉበት አይደለም ብለን ስናልፍ የተቀናጀ የሚዲያ በሬ ወለደ ዘመቻ ተካሄደ። መከላከያ ኦሮሞን የያዘው እንትን ኦሮሞን የያዘው ውሸት ነው። የተከበረው ምክር ቤት፣ እያንዳንዱ ተቋም ኦሮሞ ያልተገባ ስልጣን ይዞ ከሆነ አጣርቶ ከኔ ጀምሮ እርምጃ መውሰድ ይችላል። አንድም ቦታ ኦሮሞ ያልተገባ ስልጣን አልያዘም። ሆን ተብሎ የውሃውን ህዝብ ለማባላት ሰፊ ስራ ተሰራ። እሱንም በውይይት እና በፋክት አንዳንድ ቦታ ፋክት እያወጣን ባልተገባ መንገድ አልሳካ ሲላቸው ባህር ዳር ላይ እና አዲስ አበባ ላይ የማይተኩ ሰዎች ቀጠፉብን። አሁን ባለችው ኢትዮጵያ መፈንቅለ መንግስት ሊሳካ አይችልም ሲሉም ጠቅላይ ሚኒስትሩ አስረድተዋል። እንዴት ክልል ላይ መፈንቅለ መንግስት ይደረጋል? እን ራሽናል አይደለም ከሆነ ሀሳቡ እንዴት በፌዴራል መንግስት ላይ በፈንቅለ መንግስት ይደረጋል መጀመሪያውን እኮ ኢራሽናል ቶት ነው እንጂ አሁን ባለው ኢትዮጵያ ማነው ማንም ፈንቅሎ መንግስት መሆን የሚችለው አይቻልም እኮ ይሄ መተላለቅ ነው እንጂ በፌዴራል ደረጃም ቢሆን በፈንቅለ መንግስት የሚታሰብ አይደለም ለራሽናል ጭንቅላት አንዴ ኢራሽናል ኮንግ ግን አትፈጽመውም ለመጀመር ግን ቦታ አትመርጥም አትመርጥም እንጂ ክልል አይደለም ፌዴራል የሚባል በፌዴራል አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው። አይሆንም። በአንድ ጀንበር መቶዎች መቶ ሺዎች የሚታረዱበትን ትራጀዲን ፈጠር ይሆናል እንጂ መንግስት መሆን አንችልም። አንችልም ደግሞ እሱ የሚቅር ሎጂክ መሆኑ ከሆነ እንዴት ሰው አምባቸው መቆንን ይደላል? አምባቸው መቆንን እንኳን ልትገለው ልትቆጣው የሚያሳሳ ሰው ነው። አምባቸው መኮንን ለአማራ ህዝብ የከፈለውን ታሪክ ያውጠዋል። ይህንን ፍልቅልቅ የገደለ ጭንቅላት ራሽናል መሆን አይችልም፣ አያቀውም። ቀበሌ ላይም ወረዳ ላይም መፈንቀል የሚችል ይመስለዋል። እንዴት ሰው ሳረ መኮንን ይገላል? ሳረ መኮንን እንደ ዳቦ እንደ አበሻ ዳቦ ከታችና ከላይ እሳት እየነደደበት ጓዶቼን ቀብሬ የመጣሁበትን ኢትዮጵያዊን አላፈርስም እኔ ፈርሳለሁ ያለ ጀግና እንዴት ይገላል? ሰው እንደማንም ሰው መሆን እየቻለ ማለት ነው። የትግራይ ወጣቶች የገደልኩት ለኢትዮጵያ አንድነት ለኢትዮጵያ ዲሞክራሲ ነው፣ ቃሌ አላጥፍም፣ የጓዶቼ አጥንት እና ደም ይታወሰኛል ያለን ጀግና በአደባባይ እየቀጠፈ ሌላው ስላልተሳካ እንዴት መፈንቅለ መንግስት ይባላል? ይሉናል መፈንቅለ መንግስት ነው። ይህገ መንግስታዊ መፈንቅለ መንግስት ነው። ይህን ሊነግሩ የሚፈልጉ ኃይሎች በጊዜ ብዛት እነማን እንደሆኑ እየለየን የጠቅላይ ሚኒስትሩ የዛሬ ማብራሪያ ለኢትዮጵያ ሕዝብ ማሳሰቢያዎችን የሰጡበት ስጋቶችን የሚያስታውሱበት ነው። ማስረጃና መረጃ የማያነጥረው አሉ ባልታ አመክንዮና ምርምር የማይመዝነው ወሬና ግለሰባዊ የማሰብ ጸጋን ደፍጥጦ የሚሄድ ጅምላ ውሳኔ አደገኛ መሆኑን አብራርተዋል። ተቀምጠው የሰቀሉትን ቆሞ ማውረድ የሚቸግርበት ጊዜ እንዳይመጣ ሁላችንም ቆም ብለን እናስብ ሲሉም ጥሪ አቅርበዋል። በአገሪቱ እየተካሄደ ያለው ለውጥ ለኢትዮጵያ ያለውን ፋይዳ የገለጹት ጠቅላይ ሚኒስትር አብይ ወደኋላ እንደማይመለስም አብራርተዋል። ለውጡን የምንመራ ሰዎች በልበሙልነት ስነግራችሁ ፈልገው እውነት ከኛ ጋር ስለሆነ ማንም አያቆመንም ማንም አያቆመን። እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ያ ባይሆን ኖሮ ያ ባይሆን ኖሮ እንደምታውቁት ቀለል ባለመንገድ ከሕዝብ ለመቀላቀል በእኔ ደረጃ ሙከራ ያደረገ መ ግን፣ ጠባቂ የማይተኛ የማያንቀላፋ ስለሆነ ከንቱ ድካመኗ ሁሉ ኢትዮጵያውያን አሁንም ጠንከር እንበል። አምባቸውን የሚወድ ሳርን የሚወድ ኢትዮጵያዊ ካለ፣ እቺን ሀገር ከድህነት አውጥተን ወደ ብልጽግና እናሸጋገር። እቺን ሀገር ዲሞክራሲያዊ እናደርግ። የክፉዎች ሀሳብ እንዳይሳካ እጅ ላይ ተያይዘን ስራ አንዱ ሲሮጥ አንዱ እግር የሚያስር መሆኑ እንተው፣ እንተው፣ አይጠቅመንም። ይህንን ካደረግን እቺ ሀገር የፈተና ውርጅብኝ ሲወርድባት የተሻገረች ናት። እንሻገረዋለን። የበለጠ አጀግኖናል። የበለጠ አለማምዶ እያንዳንዱ ፈተና የበለጠ አለማምዶናል። የበለጠ ሻርፕ አድርጎናል። በዚሁ አጋጣሚ ኢትዮጵያውያን እንዲገነዘቡ የምፈልገው ነገር የዋህነት፣ የቅርታና ደግነታችን እስከ ኢትዮጵያ አንድነት ብቻ ነው። ብዙ ጊዜ ተሞክሯል እኛ እንፈራም። በኢትዮጵያ አንድነት ነገም ግንባራችን እንሰጣለን። በዚህ የሚደራደር የለውጥ አመራር የለም። ለህዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀረ በኢትዮጵያ ህልውና ይመጣ ካለ እስክሪብቶ ሳይሆን ክላሽ ተሸክመን ለመዋጋት ዝግጁ መሆናችንን የኢትዮጵያ ሕዝብ እንዲገነዘብ እፈልጋለሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ የሰጡት ማብራሪያ የመንግስታቸውን የ2011 በጀት ዓመት የስራ አፈጻጸም ሪፖርት ያቀረቡበትና ለልዩ ልዩ ጥያቄዎችም ምላሽ የሰጡበት ነው። ለሌሎች ጥያቄዎች የሰጧቸውን ምላሾች በተለያዩ ዘገባዎች ልመለስባቸው እሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።